ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜ ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ታክሲዋ ሞልታለች። ሎንች ነዋ። ወደፊት እየገሰገሰች ነው። መስታወት አረገውም። እዚህ ጋቢና ከጎኔ አብራኛለች። ሰላም እንደምን አመሻችሁ። በምሽቱ ዝግጅት በሙረሌ ጎሳ አባላት ተጠልፈው ወደ ደቡብ ሱዳን ከተወሰዱት 18 ሕፃናት መካከል ወደ ሀገራቸው የተመለሱት ኢትዮጵያውያን 29 መድረሱን የጋምቤላ ክልል ፕሬዝዳንት ገለጹ። በሌላኛው ዘገባችን በኢትዮጵያ ገጠራማ አካባቢዎች በፀሐይ ኃይል የሚሰሩ የመብራት አማራጮችን የሚሰራ አንድ ወጣት ኢትዮጵያዊን ከዩናይትድ ስቴትስ ሷ ኒውጀርዚ ግዛት አሳፍረናል። ከ10 ዓመት በላይ የሚቆይ ኤነርጂ ስቶሬጅ ሲስተም ወይም ባትሪ ያለው፣ በዛ ላይ ደግሞ መብራቶቹና ሶላር ፓናሉ ከ25 ዓመት በላይ የሚቆዩ ናቸው። ህዝቅያስ ዱፌራ ይባላል። በዚህ ሳምንት በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የባህልና የፈጠራ ማዕከል ከፍቷል። ከብሔራዊ ቤተ መጻሕፍትና ከቤተ መዛግብት መስሪያ ቤት ጋር በመሆን ዘርፈ ብዙ ጠቀሜታ ያለው በከፍተኛ ቴክኖሎጂ የተዋቀረ የመማሪያና የፈጠራ ማዕከል ነው። ከላይ የሰማነው በኢትዮጵያ ዩናይትድ ስቴትስ አምባሳደር ፓትሪሻ ሃስላክ የተናገሩትን ነው። በምሽቱ ዝግጅት ተጨማሪ ዘገባ እናቀርባለን። ወጣት ሴት የኮምፒውተር ባለሙያዎች እንዲበራከቱ የተያዘ ጥረትንም አካተናል። ከዚህ ቀደም እንደነበረው አስተሳሰብ የኮምፒውተር ቅኝትን በምታስብበት ጊዜ የወንዶች ስራ ብቻ እንደሆነ ነበር። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። እንደምናመሻችሁ። የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ልኝ በወላይታ ዞን ትላንት በስቲያ በዘነበው ከባድ ዝናብ የሞቱት ሰዎች ቁጥር 38 መሆኑን የወላይታ ዞን ፖሊስ መምሪያ ኃላፊ ረዳት ኮሚሽነር አለማየሁ ማሞ ለአሜሪካ ድምጽ ተናገሩ። እንደ ኮሚሽነሩ ገለጻ ህይወታቸው ካለፈው 38 ሰዎች ውስጥ ከአራት አመት ህፃን ጀምሮ ሁለት ነፍሰ ጡር ሴቶች እንደሚገኙበት ተናግረዋል። እስካሁን በተደረገው ፍለጋ የሰላሳ አምስት ሰዎች አስክሬን ሲገኝ የሶስት ሰው ደግሞ እየተፈለገ እንደሆነም ጨምረው ገልጸዋል። ለተፈናቀሉ ሰዎች ድንኳን ጥሎ ምግብና አልባሳት እየተሰጠ መሆኑንም ተናግረዋል። ዩጋንዳ ውስጥ እንደ አውሮፓውያን አቆጣጠር ባለፈው የካቲት 18 ከተካሄደው ፕሬዚዳንታዊ ምርጫ ወቅት ያሸነፉት እና ከ1986 ዓ ምት አንስተው ስልጣን ላይ ያሉት ፕሬዚዳንት ዮዌሪ ሙሴቬኒ ነገ ሐሙስ ቃለ መሐላ ላይ ይፈጽማሉ። ዋናው ተቃዋሚ ፓርቲ የዲሞክራሲያዊ ለውጥ መድረክም እኛም ነገውኑ ለፕሬዝዳንታዊ ለፕሬዚዳንታዊ እጩያችን ለኪዛ ቤሲጌ የራሳችንን የቃለ መሐላ ሥነ ሥርዓት እናካሄዳለን ብለዋል። የዩጋንዳ የምርጫ ኮሚሽን ፕሬዚዳንት ሙሴቬኒ 61 ከመቶን ድምጽ አሸንፈዋል ነው ያለው። የተቃዋሚው ቡድን የኤፍዲሲ እጩ ቢሴጄ ግን ሀምሳ ሁለት ከመቶን ድምጽ አግኝቻለሁ ብለዋል። ኪዛ ቢሴጄ የሙሴቬኒ ሕገ ወጥ ፕሬዚዳንትነት ይሰረዝ የሚል ዘመቻም ሲያካሂዱ መቆይተዋል። ወደ ደቡብ ሱዳን ስናመራ በደቡብ ሱዳን ካሁን ቀደም ማዕከላዊ ኢኳቶሪያል ክፍለ ሀገር ይባል የነበረው በጁቤክ ክፍለ ሀገር ና ማናጋላ ወረዳ ውጥረቱ እንደ ጋመ መሆኑ ተዘግቧል ይህ የሆነው አዲስ የተመሰረተው የወረዳው አስተዳደር ምረቃ በዓል ላይ ታጣቂዎች ተኩስ ከፍተው ሶስት ወታደሮችና አንዲት ሴት ከገደሉ በኋላ ነው ቅዳሜ ዕለት የደረሰው ጥቃት ተጠያቂ ማን እንደሆነ ከጁቤክና ከታርኬካ ክፍለ ግዛቶች በይዘቱ የተለየ መግለጫ እየተሰጠ ነው የማንጋላ ወረዳ ኮሚሽነር ኢላሪዮፖል ፓታኪ በሰጡት መግለጫ ወረዳዋ ወደ ጁቤክ ክፍለ ሀገር ክልል በመግባቷ በጎሳ የተደራጁ ታጣቂዎች ባደረሱት ጥቃት አራት ሰዎች እንደተገደሉ ሌሎች ሰባት ሰዎች እንደቆሰሉና ከስምንት መቶ የሚበልጡ ሰዎች ከመኖሪያቸው መፈናቀላቸውን ተናግረዋል። አድማጮች ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማዕግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ በሙሬሌ ጎሳ አባላት ተጠልፈው ወደ ደቡብ ሱዳን ከተወሰዱት 108 ህጻናት ወደ ሀገራቸው የተመለሱት ኢትዮጵያውያን 29 መድረሱን የጋምቤላ ክልል ፕሬዚዳንት ገለጹ። የቀሩትም ደረጃ በደረጃ ይመለሳሉ ሲሉ ፕሬዚዳንት ጋት ሉዋክ ቱት ለአሜሪካ ድምፅ ሬዲዮ ገልጸዋል። እስክንድር ፍሬው ዝርዝሩን ይዟል። የጋምቤላ ክልል ፕሬዝዳንት ጋትሉዋክ ቱት እንደገለጹት ህጻናቱን ለማስመለስ ዋነኛው ድርድር የተካሄደው በደቡብ ሱዳን ምክትል የመከላከያ ሚኒስትር ዴቪድ ያው አማካኝነት ነው። ይህንንም ተከትሎ ህጻናቱን ከያሉበት የማሰባሰቡና የመመለሱ ስራ ተጠናክሮ መቀጠሉን በስልክ ነግረውኛል። እርሳቸው እንዳሉት በመጀመሪያ አስራ አራት በመቀጠል አምስት፣ ከዚያም አስር ህጻናት በድምሩም ሀያ ዘጠኝ ህጻናት ተመልሰዋል። እርሳቸው እንዳሉት የቀሩትም ህጻናት በመልካም ሁኔታ ላይ እንደሚገኙ ተረጋግጧል። የሞተ የለም፣ ሁሉም በጥሩ ጤንነት ላይ ይገኛሉ ብለዋል። ደረጃ በደረጃም ወደ አገራቸው እንደሚመለሱ ጠቅሰዋል። ሙሉ በሙሉ የሚመለሱበትን ቀን በተመለከተ ግን በድርድሩ እየተቀመጠ ቀነ ገደብ አለመኖሩና ያብራሩት። የሙርሌ ጎሳ ታጣቂዎች ባለፈው ሚያዝያ መጀመሪያ በፈጸሙት ጥቃት 208 ሰዎች መገደላቸው 125 ህጻናት ደግሞ ታፍነው መወሰዳቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ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 በሬዲዮ ደግሞ በአጭር ሞገድ ዝግጅቶቻችንን በ19 ሜትር ባንድ በ15 580 ኪሎ ኸርስ በአጭር ሞገድ እንዲሁም በ49 ሜትር ባንድ በ60 80 ከምሽቱ አንድ ሰዓት ተኩል ጀምሮ ታገኙናላችሁ። ከምሽቱ አንድ ሰዓት ጀምሮ ደግሞ በመካከለኛ ሞገድ በ1431 እንገኛለን። በቀጥታ በፌስቡክም ዝግጅቶቻችንን መከታተል ትችላላችሁ። አት ቪኦኤ አማሃሪክ ላይ በዝግጅቶቻችን ላይ ያላችሁን አስተያየቶች ስጡን። ስራረንጋቢና ኤሽን የኤሌክትሪክ ኃይል አቅርቦቶች በሌሉባቸው በገጠርና አንዳንድ ከተማ አካባቢዎች በፀሐይ ኃይል የሚሰሩ የኃይል አማራጮችን ለማቅረብ ከሚሰሩ ድርጅቶች መካከል አንዱን ለዛሬ ሄኖክ ሰማዝጌር ያስተዋውቀናል። በዩናይትድ ስቴትስ መሰረቱን አድርጎ በኢትዮጵያ ከብክለት ነጻ የሆነ የሀይል ድርጅትን መስራች አነጋግሯል። እሺ፣ ስሜ እዝቅያስ ዱፌራ ይባላለሁ። የካምፓኒያችን ስም ዱፍሳር ኤነርጂ ኤልኤልሲ ይባላል። አሜሪካ ውስጥ የተቋቋመ ካምፓኒ ነው። ኢትዮጵያም ብራንች አለን። ዱፍሳር ኤነርጂ ፒኤልሲ ይባላል እና እዛ ያለው ካምፓኒ ደግሞ እዚህ የተሰራውን ፕሮዳክት ዲስትሪቢዩት የሚያደርግና ትሬኒንግ የሚሰጥ ኢንስቶል የሚያደርግ ካምፓኒ ነው። ያለው ኢትዮጵያ ነው። እስኪያስ እንግዲህ ዛሬ የደወልንልህ አንድ ትልቅ ስራ የጀመራችሁት አለ ከሀያ ሺህ በላይ ለሚሆኑ ገበሬዎች ኦሮሚያ ክልል ውስጥ ላሉ ገበሬዎች ይሄ ከመንግስቱ ወይም ደግሞ ከኤሌክትሪክ ሀይል ተሸካሚ መስመር ውጪ የኃይል አቅርቦት ለማድረስ የጀመራችሁት ስራ አለ። እስኪ ስለ እሱ ዘርዝረህ ንገረን። ያው እንደምናውቀው አፍሪካ ውስጥ የፓወር ችግር እንዳለ እናውቃለን። ከሰሀራ በረሃ በታች ያሉት አገሮች የኤሌክትሪሲቲ ችግር አለባቸው። እና ይሄ ደግሞ ችግር በጣም የተባባሰ ያለው ወደ ገጠር አካባቢ ነው። ገበሬው በየቦታው አንድ ቦታ ሆኖ ስለማይኖር ትራንስሚሽን ለመዘርጋት ወደ ገጠር አካባቢ በጣም ኤክስፔንስቭ ስለሆነ እሱን ኒድ እንዴት ነው ሶልቭ የምናደርገው በሚለው የተነሳ ነው። እኔ የአያቴን ቪዚት ለማድረግ በቱ ታውዘንድ ኢለቨን በኤሮፒያን አቆጣጠር ሄጄ ነበር፣ አንድ አራት አምስት ዓመት በፊት ከእሱ የተነሳ ነው እና ያው እዛ ምንም መብራት አልነበረም። እና ከዛ በመነሳት እኔ ያው ያጠናሁት ኤሌክትሪካል ኢንጂነር፣ ከዛ በኋላ ከአንድ ጓደኛዬ ጋር ሆነን ፕሮቶታይፕ ዴቨሎፕ አድርገን ቱ ታውዘንድ ተርቲን ላይ ከዛ በኋላ ወደ ሀረር ይዘነው ሄድን፣ ሰዎች ለማሳየት እና በጣም ሰዎች እንደፈለጉትና እንደሚያስፈልጋቸውም ተረዳን። ከዛ በኋላ አሁን ያው ደንብ ፕሮዳክሽን ጀምረን ወደ ሀገር ውስጥ አስገብተን በተለያዩ ቦታዎች ላይ እያጠና ነውና እያየ ነው ነው አሁን ጥናት ላይ ነው ያላችሁት? ግን የሚሳካ ከሆነ በርካቶችን ወደ ሀያ ሺህ የሚጠጉ ገበሬዎችን ህይወት ሊለውጥ ይችላል የሚል ነው ተስፋችሁ። አዎ፣ ልክ ነው። በቃ ከኦሮሚያ ኮፊ ኮኦፕሬቲቭ ጋር ኤምኦዩ ወደ ሀያ ሺህ የስምምነት ሰነድ ታማቸዋለ። አማራ ክልልም ሳምፕሎች ገብተዋል። ወደ ሀያ ዩኒቶች አንድ የገበሬ ማህበር ገዝተዋል። እንዲሁ እንደገና ለማጥናት ማለት ለማጥናት ማርኬቱን ለማየት እዛም አስገብተናል። ወላይታ ላይም ፕሮዳክቱ ገብተዋል። እንግዲህ ከምትሰሯቸው በፀሐይ ኃይል ኤሌክትሪክ ከሚያመነጩ ተንቀሳቃሽ እና ቋሚ የሆነ ኢሃብ የሚባል አለ። የትኛውን ነው ኢትዮጵያ ውስጥ እያስገባቸው ያላችሁት? ኢትዮጵያ ውስጥ ያለው ቋሚው ነው። አሁን ያለው ኢትዮጵያ ውስጥ ይሄ ኤሌክትሪክሲቲ የሌላቸው ሰዎች ቀጥታ ፓወር የሚሰጥ ሶስት ክፍል ያለውን ቤት መብራት የሚሰጥ ነው። ስለዚህ ለሶስት ክፍል መብራት ይሰጣል። ለከሶስት ክፍል የአርባ ሻማ ያህል ይሰጣል እና እነዛ መብራቶች ደግሞ እስከ ስድስት ሰዓት ከስድስት ሰዓት በላይ ይቆያሉ ማለት ነው። አንድ የቻርጅ ከተደረገ በኋላ ከስድስት ሰዓት በላይ ይቆያሉ። ከስልሳ በላይ ገብተዋል አሁን ኢትዮጵያ ውስጥ። ያው ለሳምፕል ነው ያስገባነው ለመሸጥ ብዙም ሳይሆን ገበያ ላይ፣ ያው አንዳንድ ቦታ ገበያ ላይ አንዳንዱ ተሽጧል፣ በት ሞስት ሁል ሞስት ኦፍ ኤድ፣ ወደ ሳምፕል ማለት ያው ማርኬቱን ለማየት ነው ያስገባነው በተለያዩ ቦታ። ያንዱ ዋጋ ስንት ነው? አሁን ያንዱ ዋጋ በኢትዮጵያ ብር ወደ ስምንት ሺ ዘጠኝ መቶ አካባቢ ነው። እና ምን እያደረግን ያለ ነው? ያው ፕሮዳክቱ በጣም ፓተንት የተደረገ ፕሮዳክት ነው። ኢትዮጵያ ውስጥም ፓተንት አስገብተናል። እዚህም ጀምረናል ፓተንት ለማስገባት አሜሪካ ውስጥ ከአስር ዓመት በላይ የሚቆይ ኤነርጂ ስቶሬጅ ሲስተም ወይም ባትሪ ያለው። በዛ ላይ ደግሞ መብራቶቹ እና ሶላር ፓናሉ ከሀያ አምስት ዓመት በላይ የሚቆዩ ናቸው እና የእኛ ቢዝነስ ሞዴል ለየት ያለ ነው። ምንድን ነው የምናስበው ይሄ ነገር ለሰዎች ቀርቦ ፋይናንስ የሚደረግበት ሁኔታ ማለት በየጊዜው የሚከፍሉበት ሁኔታ እንዲፈጠር ነው የምንፈልገው። ና ስመለከተው እሱ ወሳኝ ነገር ይመስለኛል። ምክንያቱም ዋጋውን ስትመለከት ስምንት ሺ ዘጠኝ መቶ ብር ሶስት ክፍል መብራት ለማብራት በኢትዮጵያ ላል ለማንም ለገበሬ ቀርቶ ለመንግስት ሰራተኛ የሚከብድ ነው። በሀያ ሺ ስታባዛው ወደ ስምንት ሚሊዮን ዶላር አንድ መቶ ሰባ ስድስት ሚሊዮን ብር ነው የሚያስፈልገው ይህንን ለመስራት እና ያው የቴክኖሎጂ ነገር ሲጀመር ዋጋው ይጨምራል። ቀስ እያለ ግን በጥናት እንዲቀንስ ይደረጋል። በሱ ረገድ ገበያው ውስጥ ሰው አቅሙ ፈቅዶ እንዲገዛ ምን እየሰራችሁ ነው? አዎ፣ ሰው አቅሙ ፈቅዶ እንዲገዛ እየሞከርን ነው። ግን ያየ ነው አቅም ያላቸው ሰዎች አክቹዋሊ ብዙ አይተናል። እንግዲህ እኛ ምንም ብዙም ፕሮሞሽንም አላረግንም። በሰው በሰው ብቻ ሰዎች ያው ገዝተዋል ግማሹን ከኦርጋናይዜሽኖች ከፓርትነር ማድረግ በተለይ የገበሬ ማህበሮች እንደዚህ ኦልሬዲ እንትን አላቸው፣ ኢንፍራስትራክቸሩ አላቸው፣ ፋይናንስ ያደርጋሉ። ፋይናንስ የሚያደርጓቸው ነገሮች አሉ፣ ማዳበሪያ፣ ዘሮች ለገበሬዎች ኦልሬዲ ስለሚያደርጉ ልክ እንደዛው ይሄንን ፕሮዳክት ከኛ ገዝተው ለገበሬዎቹ ፋይናንስ አድርገው ከዛ በየጊዜው የሚከፉበትን ሁኔታ ለመፍጠር እየሞከረ ነው እንግዲህ ሙከራ ላይነን ብለህኛል። ቀጣዩ ጉዞ የሚሆነው እንግዲህ ለማህበረሰቡ በስፋት እንዲደርስ ማስፋፋት ወይም ስኬል ማድረግ ነው። እሱስ ላይ ያሏችሁ ፈተናዎች ምንድን ናቸው? እንዴት ትወጣላችሁ? ያው ኮሚትድ የሆኑ ፓርትነሮች ማግኘቱ ነው። አዎ ሸሪኮች ማግኘት። አዎ ሄደን ማሰልጠን አለብን እና እሱ እሱ ሁሉ ደግሞ የሰው ሀይል ይጠይቃል። ትሬን የሚያደርገውን ትሬን ማድረግ አለብን መስራት ይጠይቃል። ከዛ በኋላ ደግሞ ካፒታል ያስፈልጋቸዋል። እነሱም እንዴት ነው ይሄን የምናገኘው የሚለውን አሁን ብዙ ኦርጋናይዜሽኖች አሉ። ከዩኤን ጋር እየሰራ ነው አሁን ጋና ላይ ለምሳሌ ያህል ዩኤን ያው ብዙ ገንዘብ ለሪኒብል ኤነርጂ ብሎ ሬዝ ያደረገው ገንዘብ አለ እና እሱ ደግሞ ሎን ነው እና አሁን እነዚህ ጠንካራ ማይክሮ ፋይናንስ የሚያደርጉ ኢንስቲትዩሽኖች ካሉ እና ይህን ነገር ፕሩቭ አውት ካድረግ ነው በኋላ በዛ በኩል ካፒታሉን ማግኘት ይቻላል። በወርልድ ባንክም አንዳንድ ፕሮጀክቶች፣ ኢኒሼቲቮች አሉት እሱንም እያየን ነው። በዴቨሎፕመንት ባንክ በኩል ያው ብዙ ነገሮችን እያየን ነው እና ቻሌንጆች አሉ ግን መወጣት የሚቻሉ ናቸው። ያው ዋናው የሚጠይቀው የሰው ኃይል እና ኮሚትመንት ነው። This one na uh, sara sara, the beat is tanantana. Tana. you gonna make you manya manya. Inez is in manya manya. Oh yeah, make you ricotta ricotta, mama Africa ricotta. eh, hey, make you dance yeah, yeah, yeah, yeah. Everybody ricotta ricotta, mama Africa ricotta. eh, hey, make you dance yeah, yeah, yeah, yeah. This one na uh, sara sara, the beat is tanantana. Tana. you gonna make you manya manya. እናመሰግናለን መስታወት፣ ዜማውን የመረጥሽልን አንችነሽ። ዛሬ ዲጄ ሆነሻል። ዲጄ ፋሱም እዚህ ይገኛል። ብራኬት ማማ አፍሪካን ነው እየሰማን ያለ ነው። ሞክቢል ጊዜ ያለን እናጫውት ትንሽ from africa rigottae eh, make you dance yeah yeah yeah yeah one sarasara le o oh, sarasara le make you dance yeah yeah yeah o oh, sarasara le, mama from africa sarasara le make you dance yeah yeah ay yeah. this one na die oh. if you dey dance am easy make you no fight o oh. mkuk uutissarsar btst yugomakymyamay insi mymyatisisfoolewchalca በዚህ ሳምንት በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ የባህልና የፈጠራ ማዕከልን አስመርቋል። ዘጋቢያችን እስክንድር ፍሬው ስለ ማዕከሉ ያጠናቀረውን ዘገባ ዝርዝሩን እናቀርብላችሁ። የአሜሪካ የባህል ማዕከል ዳግም በአዲስ አበባ በደማቅ ስነ ስርዓት። ፒያሳ አካባቢ የነበረው ማዕከል የዛሬ አርባ ዓመት ሲዘጋ መቼ እንደገና እንደሚከፈት ግልጽ አልነበረም። እነሆ ቦታ ቀይሮ ቴክኖሎጂ ጨምሮ ዳግም መከፈቱ እውን ሆኗል። ብሔራዊ ባንክ አቅራቢያ በሚገኘው ብሔራዊ ቤተ መዛግብትና ቤተ መጻሕፍት ህንፃ ውስጥ ትናንት የተከፈተው ማዕከል የቀደመውን ማዕከል ስራ እንደሚቀጥል ተጠቁሟል። በአዲስ አበባው የአሜሪካ ኤምባሲ የህዝብ ግንኙነት ክፍል ኃላፊ የሆኑት ዴቪድ ኬኔዲ ይህንኑ ነው ለቪኦኤ ያብራሩት። ይህ ከ40 ዓመታት በፊት ከቀደማው ኃይለሥላሴ መንግሥት መውደቅ በኋላ በተዘጋው የአሜሪካ የባህል ማዕከል መንፈስ የተሠራ ነው። በተለይም ቦታው የተለየ ነው፣ መንፈሱ ግን ተመሳሳይ ነው። ስለዚህ ይህ ወጣቶችን ለማሳተፍ ያለን ቁርጠኝነት ቅጥያ መሆኑ ነው። መሆን የሚችሉትን የተሻለ ነገር እንዲሆኑ፣ አዳዲስ ሐሳቦችን እንዲያፈልቁ የመርዳት የአሜሪካ ማዕከላት ያን ያደረጉት ይህንን ነበር። አሁንም የሚያደርጉት ይህንኑ ነው። በአዲስ አበባ የተለያዩ የአውሮፓ ሀገሮች የባህል ማዕከላት ይገኛሉ። የአሜሪካው ከነዚህ ጋር ተመሳሳይ እንደሆነ የጠየኳቸው ኃላፊው በሁለት ከፍለው መልሰዋል። እኛ ከብሔራዊ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ ጋር በጋራ እንሰራለን። የእኛ የራሳችን ቦታ አይደለም። ያ ምንም ችግር የለውም። በባህል ሚኒስቴር ስር ከብሔራዊ ቤተ መጻሕፍትና ቤተ መዛግብት ኤጀንሲ ጋር ነው በጋራ የምንሠራው። ነገር ግን ለወጣቶች ክፍት ነው። በርካታ ፕሮግራሞችም ይኖሩታል። ትምህርታዊ፣ የእንግሊዝኛ ቋንቋ፣ የአየር ንብረት ትምህርት በመሳሰሉት ላይም እንደዚሁ። ስለዚህ ባህላዊም ትምህርታዊም ፕሮግራም ነው ማለት ነው። እናም በአንዳንድ ሁኔታዎች ተመሳሳይነት አለው። ከኢትዮጵያ መንግሥትና ከብሔራዊ ቤተ መጻሕፍት እንዲሁም ብሔራዊ ቤተ መዛግብት ጋር በቅርበት የሚካሄድ ነው። ትናንት ማዕከሉን መርቀው የከፈቱት በኢትዮጵያ የአሜሪካ አምባሳደር ፓትሪሺያ ሀስላክ እና የባህልና ቱሪዝም ሚኒስትር ኢንጂነር አይሻ መሐመድ ናቸው። የማዕከሉ መቋቋም ከፍተኛ ግምት የሚሰጠው መሆኑን አምባሳደር ሀስላክ ተናግረዋል። ከብሔራዊ ቤተ መጻፍትና ከቤተ መዛግብት መስሪያ ቤት ጋር በመሆን ዘርፈ ብዙ ጠቀሜታ ያለው በከፍተኛ ቴክኖሎጂ የተዋቀረ የመማሪያና የፈጠራ ማዕከል ነው። በአፍሪቃ ከሚገኙ አስር ማዕከላት አንዱ ነው። ወደ ማዕከሉ የሚመጡ ሁሉ የተለያዩ አገልግሎቶችን እንደሚያገኙ የጠቀሱት አምባሳደሯ የተወሰኑትን አስታውሰዋል። በተጨማሪም አይፓድ በመጠቀም የሚሰጡ የእንግሊዝኛ ቋንቋ ትምህርቶች ከ190 ሺህ በላይ የኤሌክትሮኒክስ መጻሕፍት፣ 15 ሚሊዮን የድረ ምረቃ ተማሪዎች የምርምር ጽሑፎች፣ የኢንተርኔት ኮርሶችና ትምህርት በአሜሪካ እንደምን መከታተል እንደሚቻል የሚያስረዱ ገለጻዎች ከብዙዎቹ ጥቂቶቹ ናቸው። ማዕከሉ ወጣቶችን ሊስብና ሊማርክ በሚችል መንገድ መሰራቱንና መደራጀቱን ሌሎችም ሊከተሉት እንደሚገባ ታዋቂው የሥነ ጥበብ ባለሙያና መምህር በቀለ መኮንን ይናገራል። በአንድ በኩል እንዳልኩት የተለያዩ ቴክኖሎጂን ሲያስቀምጡ ባህላዊ ነገሮች አብረዋሉ። የካልቸር ጉዳይ ሁለቱ ተነጣጥሎ አይሄድም። አንዱ ያስተሳሰብን፣ አንዱ የፕራክቲካል የእጅን ነገር ስለሚወስን፣ ሁለተኛ ደግሞ የሚማርክ እንደሱም ሆኖ የሚማርክ ስፍራ ማድረግ ለምድር ዳንስ ቤት ብቻ የሚማረከው ኛ ቡና ቤት ብቻ ነው። እነዚህ ቁም ነገር አንቦታዎች እንዲማርኩ ሆኖ ይሰሯቸዋል። በዚህ ነው ምንበላለጠው እኛ እና ይህን መማር አለብን ያልኩት እሱን ነው እና እንዲማርክ ብናደርግ ሰው ወደ መጽሐፍት ቤት እንዲማርክ ብናደርግ ሰው ወደ ቁም ነገር ቦታ ይሄዳል እና ምስክር ነው ይሄ ለዚህ በደበኛ ማስተማሪያ ብርሃን አለው። ብርሃን እንዲበዛ ግድግዳዎቹን አፍርስ ከመጀመሪያ ጀምሮ ነበርኩኝ ብዙ ግድግዳ አፍርሰው ትራንስፓረንት አድርጉ መስታወት አደረጉት። ብዙ ቆሻሻው ጽዱ አደረጉት። ማዕከሉ የተሰየመው በጥቁር አሜሪካዊው አንጋፋ የበረራ ባለሙያ እና በኢትዮጵያ ዘመናዊ የበረራ ኢንዱስትሪ አባት ኮሎኔል ጆን ሮቢንሰን ነው። ኮሎኔል ጆን ሮቢንሰን ማን ናቸው? ወደፊት በሌላ ዘገባ እመለሳለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ለአመታት በወንዶች የበላይነት ተይዞ የቆየውን የኮምፒውተር ቴክኖሎጂ በአዲሱ የኮምፒውተር ማዘዣ ቋንቋ ኮምፒውተር ፕሮግራሞች ወጣት ሴቶችን ማሰልጠን ማሰልጠንና በስራ ላይ በማሰማራት ላይ ያተኮረ ነው። የቪኦኤው ባልደረባችን ማይክ ሱሊቨን በወጣት ሴቶችና በኮምፒውተር ቴክኖሎጂ የነበረውን ክፍተት ለመሙላት ስለታቀደው አዲስ የስልጠና እቅድ ዘገባ ይኖረዋል። መስታወት አድረገው ይዘዋለች። በዩናይትድ ስቴትስ በኒውዮርክ ከተማ ለ150 ወጣት ሴቶችና ወንዶች ሀካቱን የተሰኘ የተግባር ስልጠና በመሰጠት ላይ ይገኛል። የኮምፒውተር ማዘዣ ቋንቋንና የቪዲዮ ቅኝት ወይም ኮድን በመጠቀም በመጠለያ የሚገኙ የተረሱና የተጣሉ የቤት እንስሳት ላይ ቪዲዮ እንዲሰሩ ይደረጋል። በኮምፒውተር ስልጠናው ላይ ተሳታፊ የሆነችው ናታሊ ስለ ስልጠናው ስትናገር ብዙ የኮምፒውተር መቃኛ ቋንቋዎችን የመጠቀም እድል አለው። በጣም አሪፍ ነው። በዚህ የስልጠና ወቅትም ወጣቶቹ የኮምፒውተር ቀኝት ወይም ኮድ እንዲማሩ የሰሯቸውን ቪዲዮዎች በተለያዩ የማህበረሰብ የመገናኛ ብዙኃን እንደ ፌስቡክ ወይም ኢንስታግራም ላይ እንዴት እንደሚያስቀምጡ ይማራሉ። ወጣቶቹ ግራፊክሱንና ስዕሎቹን ከመምረጥ ጀምሮ ብዙ የኢንተርኔት ተመልካችን ለማሳደግ እንዴት እንደሚሰሩም እውቀትን ይቀስማሉ። በምዕራባዊ ዩናይትድ ስቴትስ በሚገኘው ቢሮ የቪድ ኮድ መስሪያ ቤት ተባባሪ መስራች አሊ ዲራክልስ ይህንን ስልጠና በመምራት ላይ ትገኛለች። የኮምፒውተር ማዘዣ ቋንቋን በመጠቀም ጽሁፎችን እንዲያስቀምጡና የራሳቸውንም የኮምፒውተር ቋንቋ በመፍጠር የሰሯቸውን እንደገና እንዲያድሱ ያስችላቸዋል። በስልጠናው ላይ የተካተቱት የኒውዮርኮቹ ወጣት ሴቶች የተንገላቱና የተጣሉ እንስሳት ላይ በማተኮር የሰሯቸውን አጫጭር ቪዲዮዎች በርካታ የተመልካች ቁጥርን በማግኘት አሸናፊነትን ተቀዳጅተዋል። በጣም ትልቅ የኮምፒውተር ብቃትና የሂሳብ እውቀትን ይፈልጋል። ምክንያቱም የእንስሶቹን እያንዳንዷን ጥቃቅን እንቅስቃሴ ጨምሮ የእይታ አቅጣጫን ለመምረጥ ከፍተኛ ብቃት ይጠይቃል። በድረገጽ ላይ የተመሰረተው ይህ ስልጠና ደረጃ በደረጃ የኮምፒውተር ቅኝትን ያስተምራል። የዚህ ትምህርት ዋነኛ ዓላማው ወጣት ሴቶችን ከወንዶች ጋር በእኩል በዚህ ዘርፍ ለማራመድ ማስቻል ነው። ተማሪዎቹን በማሰልጠን ላይ የሚገኘው ሚለር የወጣት ሴቶቹ ብቃት ወደር አይገኝለትም በማለት አሞግሷቸዋል። እነዚህ ወጣት ሴቶች ከወንዶች ያንሳሉ የሚል እምነት የለንም። አሁንም የመሪነቱን ቦታ የያዙት እነሱ ናቸው። ፕሮጀክቱንም በብቃት በመምራት ላይ ይገኛሉ። እናም ወደፊት ችሎታቸውን ከተሰጣቸው ስልጠና ጋር በማጣጣም ለመስራት ያስባሉ። ዛራ ከሰልጣኞቹ አንዷ ናት። የወደፊት ህልም አለኝ ትላለች። ህልም አለኝ አንድ ቀን የቪዲዮ ጌም ወይም የቴሌቪዥን ሾው ወይም ተመሳሳይ ነገር ለመስራት በአንድ ጾታ ብቻ ተይዞ የነበረውን ስራ ሰብረዋል። ኮምፒውተር ለወንድ ብቻ የተፈጠረ አይደለም። ሜል ነርዲ ዶንት ከዚህ ቀደም እንደነበረው አስተሳሰብ የኮምፒውተር ቅኝትን በምታስብበት ጊዜ የወንዶች ስራ ብቻ እንደሆነ ነበር። የፈጠራ ችሎታና የእውቀት ብቃትን አታስብም። እኛ ይህን አስተሳሰብ የቀየርን ይመስለኛል። ቴክኖሎጂን ከነጠቀሜታው አሳምረው እንዲያውቁ ይደረጋል። የሰሩትን የተመለከቱት ደግሞ ለሚሰሩት ስራ ምስክሮቻቸው ናቸው። ስልጠናው እውቀትን ከመቅሰም በላይ ለሌሎች መረጃን እንድናደርስ ረድቶናል፣ ትላለች ሲያራ። እኔ እንደማስበው ጥሩ እየሰራን ነው፣ ምክንያቱም ያለንን ችሎታና እውቀት በሙሉ ለመጠቀም ሞክረናል። በቤት እንስሶች በተለይም በውሻና በአገሪቷ የሚገኙ እንስሶች በተመለከተ መረጃን በማድረስ ረገድም ብዙ ሰርተናል። እነዚህ አዳጊ ወጣቶች የኮምፒውተር ብቃታቸውን በከፍተኛ ፍጥነት አሳድገዋል። ወደፊት በኮምፒውተር ቴክኖሎጂ ከፍተኛውን ሚና እንደሚጫወቱም ሰልጣኞቹ ወጣቶች እምነት አላቸው። አሁን ሰዓቱ የሙዚቃ ሰዓት ነው። የጋቢና ቪኦኤ ዲጄ ዲጄ ፋቱ እዚህ ይገኛል። ዲጄ የስ ሞቃ ሞቅ አርገነዋል። የምንጋብዛቸው ሙዚቃ የባህሩ ቀኝ ሙዚቃ ነው። ግን በቀለ አረጋ እንደዚህ ተጫውቶታል። በጣም ደስ ይላል። ያስጨፍራል። በጣም ለምሳነጋለመእጅግራሷሬት አይባለ ጉድላት የሚታይላት ያፈንጫ

Some would run. Some would የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። አዎ በዚህ በጀመርነው ዜማ ነው የምንሰናበታችሁ። በፌስቡክ አት ቪኦ አምሃሪክ ላይ አስተያየቶቻችሁ ሁልጊዜ ማይለይን፣ ትዊተርም ላይ አት ቪኦ አምሃሪክ እንዲሁ ሀሽታግ ጋቢና ቪኦን በመጠቀም አስተያየቶቻችሁን አድርሱን። ስናስተናግዳችሁ ያመሸ ነው እኔ መስታወት አራጋውና ሄኖክ ሰማ ጊዜ ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቤል ያበሮ ነው። የጋቢና ዲጄ ደግሞ ዲጄ ፋትሱ ጋር በመሆን ጉዟችሁ እንደ እንደ ሙዚቃው የሰመረ ይሁን እያልን እንሰናበታቸዋለን። መልካም ምሽት።